የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ በቀጥታ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ መጋቢት 23 2011 ዓ.ም ምሽት የጋቢና ቪኦኤ ዝግጅታችንን ጀመርን። ጠቅላይ ሚኒስትር አብይ አህመድ በመንበረ ሥልጣን ላይ ነገ አንድ ዓመት ይሞላችኋል። ዝም ብሎ ሰው ሁሉ ህግ ወጥ ነው። አሁን ምንድ ነው አገር በጀ ነው ሁኖ ያለ የህግ በላይነት ሊከበር ይገባል። የህግ በላይነት ካልተከበረ ኢትዮጵያ ውስጥ በጣም አስቸጋሪ ሁኔታ ላይ ነው ያለ የምንኖረው ማለት ነው። የኤርትራና የኢትዮጵያ የእርቅ ማዕድ ያደረጉት ከሚደግፏቸው ከሚቀበላቸው ጉዳይ ነው። ማይክራፎኖቻቸውን ይዘው ወደየቦታው የተንቀሳቀሱ ዘጋቢዎቻችን የጠየቁት አስተያየትን ቀንጨብ አድርገን ነው ያሰማናችሁ። በዛሬው ዝግጅት ይዘነው እንመለሳለን። እሎች ለምሽቱ ያዘጋጅናቸው ቅንብሮችም አሉን። ፕሮግራሙን በመምራት ሀብታሙ ስዩምና ጽዮን ግርማ አብረናችሁ እንቆያለን። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። በዩናይትድ ስቴትስ የሕዝብ ተወካዮች ምክር ቤት ኮሚቴ ካሉት አብዛኞቹ ዲሞክራቶች የልዩ ካውንስል ሮበርት ሙለር የምርመራ ውጤት ሙሉ ይዘት ለምክር ቤቱ እንዲቀርብ ጠይቀዋል። ሩሲያ ከሦስት ዓመታት በፊት ዩናይትድ ስቴትስ በተካሄደው ፕሬዚዳንታዊ ምርጫ ውስጥ እጇን አስገብታ እንደሆነ ሙለር ሲመረምሩ መቆይታቸው የሚታወቅ ነው። የሕዝብ ተወካዮች ምክር ቤት የፍርድ ኮሚቴ አራት መቶ ገጽ የሚሆነውን የምርመራ ዘግባና ተያዥ ማስረጃዎች በሙሉ እስከ ነገ ባለው ጊዜ ለኮሚቴው እንዳቀር ለኮሚቴው እንዲያቀርብ ጠይቋል። የሰሜን ኮሪያው መሪ ኪም ጆንግ ወንድምን በመግደል ከተጠረጠሩት መካከል አሁን በማሌዥያ እስር ቤት የቀረችው አንዲት ቪትናማዊት ብቻ መሆኗ ታውቋል። የዶና ቺን ሁንግ ጠበቃ ተከሳሿ በአደገኛ መሳሪያ ጉዳት በማድረስ ወንጀል ጥፋተኛ መሆኗን ዛሬ አምናለች ብሏል። ሆንግ አቻምና የካቲት ወር ላይ ቪኤክስ የተባለውን መርዛማ ጋዝ ኳላላምፖር አውሮፕላን ማረፊያ በነበረው ኪም ጆንግናን ፊት ላይ በመቀባት ነበር የተከሰሰችው። ሲቲ አይሻ በተባለች በኢንዶኔዥያ ተወላጅ ላይ ተመስርቶ የነበረው የግድያ ክስ ባለፈው ወር ተሰርዟል። አራት የሰሜን ኮሪያ ተወላጆች የሆኑ ተጠርጣሪም ኪም በተገደለበት እለት ከሀገሪቱ ጠፍተው በመውጣታቸው የታሰሩት ተጠርጣሪዎች ሁለቱ ሴቶች ብቻ ናቸው። የቱርክ ፕሬዚዳንት ረጂብ ጣይብ ኤርዶዋን የፍትህ የልማት ፓርቲ ትላንት በተካሄደው አካባቢዊ ምርጫ ጉልህ ሽንፈት ደርሶበታል። መዲናዋ አንካራን ጭምር ሊቆጣጠር አልቻለም። የኢስታንቡል የምርጫ ውጤት ተቀራራቢ በመሆኑ ሁለቱም ወገኖች አሸንፈናል እያሉ ናቸው። ሌላው ተቀራራቢ ውጤት ያገኘው ተወዳዳሪው ተቃዋሚ ሪፐብሊካን ህዝባዊ ፓርቲ ነው። ኤርዶዋን ኢስታንቡል ላይ ለጋዜጠኞች በሰጡት መግለጫ ፓርቲያቸው መሰናክል ደርሶበታል ካሉ በኋላ የምርጫው ውጤት እማራለሁ ብለዋል። የቬንዙዌላ ፕሬዚዳንት ኒኮላስ ማድሮ በሀገሪቱ ቴሌቪዥን ባደረጉት ንግግር የሀገሪቱ የኤሌክትሪክ መብራት አቅርቦት መጠን ለሰላሳ ቀናት ያህል ውስን እንደሚሆን አስታውቋል። በራሽን የማከፋፈሉ ውሳኔ መንግስት ለውሃና ለኮሚኒኬሽን መሰረተ ልማት አያያዙ ይረዳል ሲሉ ማድሮ ተናግረዋል። በመድረክ ስሙ ኔፕሲ ሃስል በሚል የሚጠራው ኤርትራ አሜሪካዊ የሙዚቃ ሰው ኤርሚያስ አስገዶም በሰው እጅ ነፍሱ እንደጠፋ የሎስ አንጀለስ ፖሊስ ይፋ አድርጓል። ከ33 ዓመታት በፊት በሎስ አንጀለስ ከተማ የተወለደው ኤርሚያስ ለግራሚ ጩነት ባበቃው የራፕ የሙዚቃ ስልት እንዲሁም ለማኅበረሰብ ጠቀሜታ ባላቸው የበጎ አድራጎትና የንግድ እንቅስቃሴዎች ይታወቃል። ኒፕሲያስል ባለፈው የአውሮፓ ዓመት ለገበያ ያቀረበው ቪክትሪ ላፕ አልበም በሙዚቃ አልበም ትልቅ ስም በሙዚቃው ዓለም ትልቅ ስም ለሚሰጠው የግራሚ ሽልማት ከመታጨቱ በተጨማሪ በቢልቦርድ የሙዚቃ ሰንጠረዥ ምርጥ ሁለት መቶ ሙዚቃዎች ዝርዝር ላይ አራተኛ ላይ ተቀምጠዋል። ኤርሚያስ የተገደለው ማራቶን ከተሰኘው የልብስ መደብሩ አጠገብ ነው። አድማጮች፣ ለሰዓቱ የያዝናቸው አጠር ያሉ የምሽቱ ዜናዎቻችን እነዚህ ነበሩ። ከቀሪ ጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማና ሀብታሙ ስዩም አብረን ከአድማ ስንሻገር እንላችኋለን። ጋቢና ቪኦኤ ስ ስ የምትከታተሉት ከአሜሪካ ድምፅ የሚተላለፍላችሁን የጋቢና ቪኦኤ ዝግጅታችንን ነው። ቀዳሚው ዝግጅታችን ጠቅላይ ሚኒስትር አብይ አህመድ የጠቅላይ ሚኒስትርነት ስልጣን ከያዙ ነገ አንድ አመት ይሞላቸዋል። በኢትዮጵያ የሚገኙ ዘጋቢዎች ወደ ተለያዩ ቦታ ተዘዋዝረው አስተያየቶችን አጠናቅረዋል። የአዳማው ዘጋቢያችን ሙክታር ጀማል ያነጋገራቸውን ነዋሪዎች አንድ አመቱ እንዴት አለፈ ብሏቸዋል። እኔ ከድር እባላለሁ። አዳማ ነው የምኖረው። በጥንካሬ በኩሉም የማየው ዶክተር አብይ ከመጣ በኋላ እቺ ሀገር ልትበታተን በደረሰችበት ሰዓት ዶክተር አብይ መጥቶ ሀገሪቷን በማረጋጋቱ እና ሰላም በመፍጠሩ ሰላም አገሪቷ በመሆኑና ያለውን ችግር በማረጋጋቱ ዶክተር አብይ ትልቅ ሚና ተጫውቷል ብዬ ነው የማምነው አንደኛው በሁለተኛ ደረጃነት ደግሞ በጣም ለሀያ ሰባት አመት ተለያይቶ የቆዩ በተለይ በኢትዮጵያና በኤርትራ መካከል ያለው ነገር ዓለምን ያስደመመ፣ አፍሪካን ያስደመመ ትልቅ ትልቅ ተአምር የሰራበት ዶክተር አብይ ነው። ዶክተር አብይ ከመጣ ጊዜ ጀምሮ ይሄን የኢትዮጵያን ሕዝብ ሙሉ በሙሉ ይታሰሩ የነበሩትን ሰዎች በአጠቃላይ ይቅርታ በማድረግ የፖለቲካ እስረኛ ሙሉ ሙሉ ለቋል። ወንጀለኛ አይደለም። የፖለቲካ ፖለቲካ እስረኛ ለቋል። መሻሻል አለበት ብዬ የማስበው የህግ በላይነት ሊከበር ይገባል። የህግ በላይነት ካልተከበረ ኢትዮጵያ ውስጥ በጣም አስቸጋሪ ሁኔታ ላይ ነው የምንኖረው ማለት ነው። ሁለተኛው ወደ ሰፊነቱ ጥሩ ሆኖ ይሄ ወደ ሰፊነቱ ባይበዛ በልኩ ቢደረግ። እኔ ስሜ ሳራ ዱቤ ይባላለሁኝ። የሻሸመኔ ከተማ ነዋሪ ነኝ። በዶክተር አብይ ዘመን በዚህ ዋን ብዙ ለውጦችን አይተናል። አንድነት የምለው ነገር ሳንል በሰና አንድ ሆነን እንኑር የሚለውን ነገር እንደ መፈክር የያዘውን በተግባር ምድር ላይ እያሳየን ያለ ጀግና ነው። ይሄን እሱ ያመጣልንን የአንድነት ሀይል ይዜ እኛ የኢትዮጵያ ብሔር ብሔረሰቦች ቀረን፣ ተዋደን፣ ተካትለን፣ ሳንበታተን በአንድነታችን ፈግትን ለሀገራችን ለኢትዮጵያ ጥሩ ምሳሌ የሆነን ለአፍሪካ እና ለዓለም አቀፍ ጥሩ ምሳሌ ማሆን አለብን። የአብይን አሪያ እና የአብይን መንገድ መከተል መቻል አለብን። አብይ ብዙ አንድ አመት ውስጥ ትልቅ ለውጥ አሳይቶናል። እኔ አሁን የህግ የበላይነትን በተመለከተ የህዋነት እንዳለ ሆኖ ተፋቅሮ ተዋዶ አብሮ በሰላም መኖር እንዳለ ሆኖ ይሄን ተገን በማድረግ የዚህን አገር ሰላም የማይፈልጉ ከሌት ተቀን ተኝቶ የማያድሩ ዜጎች አሉና እነዚህን ዜጎች ለይተን አውጥተን መንግስት ብቻ ሳይሆን ህብረተሰቡ ራሱ ከጎረቤቱ ከቤቱ አንስቶ ጽንፈኛውን መጥፎውን አካል መንጥረው አውጥቶ ለህግ ቶ የህግ የበላይነት መከበር አለ። እሺ፣ እኔ ቦንሳ እውነቱ እረና እባላለሁ። የምኖረው አዲስ አበባ ነው። ዶክተር አብይ ስልጣን ከያዙ ሀገር ውስጥ ካለው የፖለቲካል ሪፎርም በተጨማሪ በአፍሪካ ቀንድ አካባቢ ያለውን የሰላም እስሎች የመነጋገር ድርሻ ከኢትዮጵያ ከኤርትራ ጋር ካላት በተጨማሪ ማለት ነው ያንን የሰሩት እንደ ጥሩ ማሳያ በዓለም አቀፍ ደረጃም የተወደሰላቸው መሪ ሆነዋል። እንዳውም ከዛም አልፎ በአረብ ባህረ ሰላቂ ሀገራት ጋር ያለው ከነ ካታር ከነ ሳውዲ አረቢያ፣ ዩናይትድ አረብ ኤምሬት፣ እነዚህ ከነዚህ ከነዚህ ጋርም ያላቸውን ሪሌሽን፣ እዛም አካባቢ ያላቸው ተቀባይነት፣ በትላልቆቹ አውሮፓ ሀገራት ያላቸውን ትልቅ የዲፕሎማሲ ድል ልናይ እንችላለን። ምንድን ነው የእኔ ስጋት? አሁንም ይሄ የፖለቲካ ምህዳሩ ዝም ብሎ ልቅ የሆነ ነጻነት እየሆነ ይመስለኛል። መንግስትም ይሄ የህዝቡ ራሱ ይሄንን ከዚህ በፊት የነበረውን ቁርሾውን እንዲያራግፍ እንዲያወጣ ዝም ብሎ ልክ የሆነ እንትን ይመስለኛል። እና ይሄኛው በእኔ ግምት ገደብ ሊኖረው ይገባል። ምንም እንኳን አሁን በየቦታው የምናያቸው ረብሻዎች፣ በየቦታው የምናያቸው ራስን እንደ መንግስት የመሾም በየሰፈሩ የጎበዝ አለቃ መነሳት፣ እነዚህ እነዚህ ሁሉ ፖለቲክ ይሄ ምህዳሩ ዝም ብሎ ያለምንም ገደብ ዝም ብሎ መለቀቁ ይመስለኛል እና ይሄ ደግሞ አደጋ ሊያመጣ ይችላል ብዬ አስባለሁ። ነው ግርማ ነው የምኖረው፣ ዛሌ ነው። አንደኛ ዶክተር አብይ ስልጣን ከመጡ በኋላ በዚህ በሶስት መቶ ስልሳ አምስት ቀን ውስጥ የሰሩት ዋነኛ ነገር ቢኖር ውጭ ያሉ የፖለቲካ ፓርቲዎች በፊት በአሸባሪነት በተለያዩ ነገሮች ሲፈረጁ የነበሩት በነፃነት ወደ ሀገር ገብተው እንዲታገሉ ማድረጋቸው አንድ በበጎ የሚነሳ ነገር ነው። ሁለተኛ ሰዎችም ሆኑ የፖለቲካ ፓርቲዎች ህግን ሳይጻረሩ ወይም እሱ ሀሳባቸውን በፈለጉት መንገድ የመግለጽ መብት መሰጠቱ፣ ይሄ ማለት የኢትዮጵያ ህዝብ ከዚህ በፊት ሲነፈግ የነበረው መብት ነው። ይህን መብት መስጠታቸው አንድ ነገር ነው። ሌላ ሶስተኛ ማነሳው ነገር በሄር ለምሳሌ ዶክተር አብይ ብዙ ግብጽ ይሄዳሉ፣ የተለያዩ የውጭ አለማት ይሄዳሉ። ል በእስር የሚሰቃዩትን ከእስር አስፈትተው በራሳቸው ፕሌን ኢቨን ይዞ እስከ መምጣት ድረስ ይደርሳሉ ይሄ የሚነሳ ነገር ነው። እንዲሻሻል የምፈልገው ነገር አለ። በፌዴራሊዝም ኢትዮጵያ ብሔር ብሔረሰቦች የሚጠይቋቸው ብዙ ጥያቄዎች አሉ። በፌዴራሊዝሙ ታጥፎ የራሳቸውን ማንነት ለማግኘት የሚጥሩት ሀሳብ አለ። የሲዳማ ማህበረሰብ ማንሳት ትችላለ። አማራ ውስጥ የቅማንትን ማንሳት ትችላለ። ኦሮሚያ ውስጥ ብሔራዊ ቋንቋ ኦሮሚኛ ብሔራዊ ቋንቋ እንዲሆን የመጠየቅ ጥያቄዎችን ሊሆን ይችላል። እነዚህን ጥያቄዎች ለመመለስ የሚያስችል ሂደቶችን ወይም የሚያስችል ድርጊቶችን ከስር መጥረግ አለባቸው ብዬ አምናለሁ። ጋናኤሽን ጋቢናላሻንላሻሻልናና ላሻንል የባህር ዳሯ ወኪላችን አስቴር ምስጋናው ዛሬ እየተዛዛረች የከተማው ነዋሪዎችን አነጋግራለች። የጠቅላይ ሚኒስትር አበይ አሕመድን የአንድ ዓመት ጉዞ እንዴት አያችሁ? ስትልም ጠይቃለች። ወይዘሮ ለምለም ተባባል እባላለሁ። ሰባ አምስት ዓመት ይሆነኛል። በዚህ ሰባ አምስት ዓመት እድሜ ሶስት መንግስቶችን አይቻለሁ። እኔ ሰውየውን ሁሉም በማስታረቁ ሰላም ነገር በመፈለጉ በሁሉ ነገር እኔ ሰውየው አሰራሩ ላይ ትንሽ እሉንታ ያዘው እንጂ መንግስትነቱ አምጡ ድገሙ ቢባል አይገኝም። እርምጃ ባለመውሰዱ ዝም ብሎ ሰው ሁሉ ህገ ወጥ ነው አሁን ምንድን ነው አገር በእጅ ነው ሆኖ ያለ። ስሜ ተሾመ ግርማ እባላለሁ። የምኖረው ባህር ዳር ከተማ ሲሆን ሀሳብን በነፃነት የመግለጽ ችግር ነበር ባለፉት 27 ዓመት። እሱ ችግር እንዲፈታ ጥረት አድርገዋል። በርካታ የፖለቲካ እስረኞች ተፈተዋል። እንደዚሁ በሀሳብ ልዩነት ምክንያት ሀገራቸው መግባት የማይችሉ የነበሩ የተለያዩ ፖለቲካ ኃይሎች ወደ ሀገራቸው መግባትና ሀሳባቸውን በነፃነት የመግለጽ እድል አግኝተዋል። ይሄኛው ምዕራፍ በጣም ብዙ ሀገራችን ተስፋ ያየንበት እኛም የአማራ ክልል ነዋሪዎች ከፍተኛ ድጋፍ ከየትኛውም አካባቢ የተለየ ድጋፍ ያደርግንበት ምዕራፍ ነበር። በእኔ እይታ ተስፋችን ወደ መጨለመ ሄደበት ብዬ የማስበው ኢንጂነር ታከለ ኡማን አዲስ አበባ ከንቲባ አድርገው መሾም ሲጀምሩ እኔ በራሴ በለውጡ ላይ ጥርጣሬ አሳድሮብኛል። ሁለተኛው ቡራዩ ላይ የሰብአዊ መብት ጥሰትና ችልግፍ ሲደርስ ተመጣጣኝ የሆነ ህግ የማስከበር አጸፋ መወሰድ ሲገባው እሱ መሆን አልቻለም። በሶስተኛ ደረጃ ለገጣፎ የደረሰው የመፈናቀልና የሰብአዊ መብት ጥሰት አልሰማውም በሚል ከሳቸው በማይጠበቅ የሰጡት ምላሽ በጣም አሳዝኖኛል። ጀዋርና እሱ የሚመራውን ኦኤምኤን የተባለ ሚዲያ የታገሱ ሰው በሰላማዊ መንገድ አዲስ አበባን የሁሉም ኢትዮጵያ ያደርጋሉ ብሎ የሚታገለውን እስክንድር ነጋ ላይ ግን ጦርነት ማለታቸው ሌላኛው ለውጡን ወደ ተቀጣይ ምዕራፍ ያሸጋግሩትን ብዬ እንደደመድም ነው ያደረገኝ። በአሁኑ ሰዓት ተስፋ ቆርጫለሁ በዚህ ለውጥ ላይ። ስለዚህ ሰላማዊ ትግል ተደርጎ ሌላ የዲሞክራሲ ሽግግር ካላረ ግን በእነሱ ላይ ተስፋ የቆረጥኩበትና ዶክተር አብይ ያጨለሙበት ሁኔታ ያለው አመሰግናል። እነቱ ፀሐይ እባላለሁ። የዶክተር አብይ እንቅስቃሴ በጣም ቆንጆ ነው። ወደ አሁኑ ግን ይህን ያህል ሕዝብ ሲፈናቀል፣ ይህን ያህል ሕዝብ ሲጎዳ ቤቱ ሲቃጠል፣ ወንጀለኞችን አድኖ መያዝና ማስያዝ ሲገባው በቸልተኝነት መልከቱ በጣም ያሳዝንን። ስለዚህ የተፈናቀሉት ሰዎች በኢትዮጵያ ውስጥ ስንቆጥራቸው ለእነሱ የወጣው ነው ገንዘብ እንኳ በልማት ብናውለው ምን ያህል ልማት እናውለው ነበረ ምን ያህል ጤና ጣቢያ፣ ምን ያህል ትምህርት ቤት፣ ምን ያህል ልዩ ልዩ ፕሮጀክቶችን እናቋቁመት ነበር። ህዝባዊ በሆነ መልኩ ቸል በማለቱ ግን በጣም በጣም የኢትዮጵያን ህዝብ አሳዝኗል። የባህር ዳርን ህዝብም አሳዝኗል። ስሜ ሻምበል ፈቃደ ደምሴ የምኖረው ባህር ዳር ከተማ ቀበሌ 13 ነው። ትራቢ ሌሎችን ጓደኞቻቸውን ጨምረው አገሪቷን ለለውጥ አብቅተዋታል። በጎረቤት ሀገር ያለውን ግንኙነት የበለጠ በማጠናከር በተለይ ከ20 ዓመት በላይ ከኤርትራ ጋር ግንኙነት የተቋረጠውን ኤርትራና ኢትዮጵያ። ህዝቡን ለህዝብ አገናኝተው እዚህ ደረጃ አድርሰዋል። እንቅስቃሴው ጥሩ ነው። በጣም ደስ የሚያሳይ ነው። ህዝቡ የተቀበለው ነው። ዓለም የተቀበለው ለውጥ ነው። አልፎ አልፎ የሚከሰቱ ችግሮች አሉ። ለምሳሌ መፈናቀል። መፈናቀል እንዴት ሊከሰት ቻለ? ስለዚህ በስሮቻቸው ያሉትንም አመራር አካላት በአግባቡ ተከታትለው ለዚህ ለመፈናቀል የሚያበቁትን ጎጠኞች መንጥረው ማስፋት አለባቸው። እና በእኔ በኩል እንግዲህ ይህን ያህል ነው። ተማሪ ቤት ልም እንደነቀው ባለላይ የአስረኛ ክፍል ተማሪ ሲሆን ዶክተር አብይ ለየት የሚያደርገው ሴት ፕሬዚዳንት እንዲመረጡ የሚያደርገው ነገር ይህ ደስ ይላል። ይህም ደግሞ ለእኛ ለተማሪዎች በርትተን ትምህርታችን እንድንማር ሞራን እየሆነልን h h h brh h d b h ih a ተከታዩ አስተያየትም ከዚሁ ከጠቅላይ ሚኒስትሩ አንድ አመት የስልጣን ዘመን ጋር የተያያዘ ነው። የመቀሌው ዘጋቢያችን ሙልጌታ ጽባሀ የተለያዩ ነዋሪዎችን እያቆመ ምን አስተያየት አላችሁ? እንዴት አለፈ አንድ አመቱ? ብሏቸዋል የአንድ አመት ቆይታቸውን ስንመለከተው ፖዘቲቭ የሆኑ ሳይዶችን ስናነሳ የፖለቲካ ጥፋተኞች ተብለው የገቡ እነሱን መፍታት አንድ ትልቅ ጉዳይ ነው። ከነሱ መካከል የትክክለኛ ወንጀለኞች ቅጣታቸውን በትክክል ሳይፈጽሙ የተለቀቁ ቢገኙም። ሁለተኛው የፖለቲካል ምህዳው ፖለቲካ ኃይሎች ኢትዮጵያ ውስጥ ያሉ በሰለማዊ መንገድ እንዲታገሉ መፍቀድ፣ ይህም እንደ መልካም ጎን ልንወስደው እንችላለን። የታጠቁ ቡድኖች ቢገቡም ኢትዮጵያ ኮንዲሽን ወደ ባሰ ሁኔታ ቢወስዱትምና ቢያባብሱትም፣ እሱም እንደ ስኬት መውሰድ እንችላለን። ሌላው ደግሞ የሴቶችን በተመለከተ ነው። ሴቶችን ወደ ከፍተኛ የስልጣን ቦታ ላይ ማምጣቱ በትክክል ሲምቦሊካሊ ሶሳይቲው ለሴቶች ያለውን አመለካከት እንዲለወጥ በጣም አስተዋጽኦ አለው ብዬ ያምናለሁ። የሴቶች አስተዋጽኦ ወይም ሴቶች በደንብ ወደ መንግስት ውስጥ መግባታቸው ወደ ሚኒስትሪ ወደ ካቢኔ መግባታቸው መሳተፋቸው በይበልጥ ለሱ ችግርም ተሳትፎ የነበረው ጠቅላይ ሚኒስትር ነው ብዬ አስባለሁ። እስካሁን ከነበሩት አንጻር የኤርትራና የኢትዮጵያ የእርቅ ማዕድ ያደረጉት ከሚደግፋቸው ከሚቀበላቸው ጉዳይ ነው እሳቸው። ከተመረጡ በኋላ ሀገሪቱ ትርምስ ነው የተፈጠረው። ትርምስ ሲባል በኢኮኖሚም፣ በብዙ ነገር በቃ ኢኮኖሚም ሊያድግ አልቻለም፣ ህዝቡም እንደፈለገው ወጥቶ ሊሰራ አልቻለም። በአጠቃላይ ህገ መንግስቱ ጥሰት ተገኝቷል። ለኢትዮጵያ ህዝብ የማይጠቅም ለትርምስና ለፍጅት ካልሆነ በስተቀር ምን ባድ የለውም ምን ትርጉም የለውም። ስለዚህ እስካሁን ድረስ ለሰሩት ስራ በእኔ በኩል ጥሩ ስራ ስርተዋ ብዬ አልገምትም። እንትን ኢትዮጵያ ላይ ከተነሳው የፖለቲካ ሲስተም ስህተት የተነሳ ዋናው የተከሰተው የኢኮኖሚ መዳሸቅ አሁን ምልክቶቹ በግልጽ እየታዩ ናቸው። ገበያዎች በጣም እየተቀዛቀዙ ነው። የቆዩ የልማት ሂደቶች በታሰበው ፍጥነት አልቀጠሉም። ትላልቅ ሜጋ ፕሮጀክቶች የሚሄዱበት ፍጥነት በጣም ቀንሷል። ይሄ ደግሞ በጣም ትልቁ የአብይ አህመድ የአንድ አመት ከፖለቲካው አለመሻሻል ጋር ተያይዞ የመጣ ትልቁ ጉድለቱ ነው ብዬ ነው የማስበው። አብይ አህመድ የተጠቀማቸው ቃላት በስህተትም ቢሆን ሆን ተብለን ቢሆን የቆየው የአንድ ሕዝብ ላይ ያተኮረ ጥላቻን እሱን በጣም አባብሶታል፣ እውቅና ሰጥቶታል ብዬ አስባለሁ። እሳቸው ከመምጣታቸው በፊት የነበሩ ያለመረጋጋት ችግሮች መቀጠላቸው ነው በጣም አሳሳቢ ነው፣ አብዛኞቻችን በጣም አሳሳቢ ነው ብለን የምናስበው። ከዛ በተጨማሪ ደግሞ እንደ ትግራዋይ ለውጡ የእኔ አይደለም ብሎ የማሰብ ወይም ደግሞ ለውጡ እኔን ማግለል ላይ የተመሰረተ ብሎ እንዲሰማው ያደረጉ አንዳንድ እንቅስቃሴዎች ነበሩ። በጣም የሚያስከፋው ነገር የዶክመንተሪ ጉዳይ ነበረ፣ ትግርኛ ተናጋሪዎች የተባለው ነገር፣ ያ ነገር አግላይ ሂደቱ አግላይ እንዲመስል ተደርጓል። የዲሞክራሲ ምህዳሩም ይሰፋል የሚለው ግምታችንን በተቃራኒው ያደረገ ሁኔታዎች ነው መፈጠር የጀመሩት። ከዛ በተጨማሪ ያው እንደሚታወቀው መሰረታዊ ከሆኑ የዜጎች መብቶች መካከል የመንቀሳቀስ በነጻ ከአንድ ቦታ ወደ ሌላ ቦታ ተዘዋውሮ የመስራት በነጻነት የመስራት መብት ነው። ከሱ ጋርም እንደጠበቅ ነው ሳይሆን በግልብጡ የትኛውም የሀገሪቱ ዜጋ ወደ የትኛውም የሀገሪቱ ቦታ ጫፍ ሄዶ የመስራት እንትኑ ተገድቦ ቆይቷል። ለዛም ምክንያት ብለን ማስቀመጥ የምንችላቸው ያው እንደሚታወቀው የጠቅላይ ሚኒስትሩ ወደ ፍረጃ ተሰማርተው የቀንጅብ ጸጉረ ልውጥና መሳሰሉት ገለጻዎችን በመጠቀማቸው የትግራይ ተወላጆች ብቻ ባይሆኑም ሌሎችም የሌሎች ብሔር ብሔረሰቦች ተወላጆችም ከአንዱ ክልል ወደ ሌላ ክልል ሄዶ የመስራት ነጻነታቸው ተገድቧል ማለት ይቻላል ማለት ነው። ይችን ሀገር ምናልባት ለአንዴም ለመጨረሻው ልናጣት በምንችልበት አይነት ሁኔታ ነው ያለ ነው። አሁን አሁን ያለንበት ሁኔታ የደህንነት መዋቅሩ በፈረሰበት ሁኔታ ላይ ነው ያለ ነው። በዚሁ ሰዓት መከላከያችን ወደ ቀበሌና ወረዳ ገብተውም የፖሊስ ስራ እየሰራበት ባለ ጊዜ ላይ ስላለን አገሪቱን ከጥቃት መከላከል በማይችልበት ደረጃ ላይ ነው ያለ ነው አሁን። አገር ወደ መበታተን እየደረሰች በየ መንግስትም እንግዲህ ከኢዩኒዮኝና የብሽሽ ፖለቲካ ላይ ስላተኮረ እንደሚታወቀው ኢኮኖሚ በትልቅ ሁኔታ ተቀዛቅዞ ነው ያለው ስራ አጥነት ሰፊ እየታየ ነው ያለው ማለት ነው። ከዚ በተጨማሪ እንግዲህ የፖለቲካ እስረኞችን ጠቅላይ ሚኒስትሩ መፍታታቸው እንደ ትልቅ ነገር መታየት ይችላል። ነገር ግን አሁንም ተመልሶ የፖለቲካ እስረኞች ኢትዮጵያ ውስጥ መፈጠር ጀምረዋል እንደሚታወቀው የተለያዩ ሰዎች በኦሮሚያ ክልል ላይ ኦነግ አባላት ናቸው ተብለው እየታሰሩ ይገኛሉ። ከዛ በተጨማሪም የቀድሞ ኢህአዴግ አመራሮች ምንም በማያወላዳ መልኩ የፖለቲካ እስረኞች መሆናቸው ለሁሉም ግልጽ ነው ማለት ነው። ቦታው በማንነቱና በቋንቋው ህዝቡ እየተፈናቀለ ያለ፣ ለዚህ መፍትሄ አለመስጠታቸው ለህገ መንግስት እስካልቆመ፣ ህገ መንግስት እስካላከበሩ እኔ ጠቅላይ ሚኒስትር ብዬ ለመግለጽ በጣም ነው የሚያስቸግረኝ። የሐዋሳው ሪፖርተራችን ዮናታን ዘብዲዎስ ከደቡብ ክልል ሐዋሳ ከተማ፣ አርባ ምንጭና ጂንካ ከተማ አስተያየት ሰጪዎችን ሀሳብ አሰባስቦ ደግሞ ልኮልናል። እሱን አሁን እንሰማለን። ስፋይጎር፣ ገብረመድንበር አለው የቀድሞ የጦር አባል ነኝ። በኢትዮጵያ ውስጥ የሚደረጉት ስርዓቶች ቢያንስ ቢያንስ ከኃይለ ሥላሴ ጀምሮ ደርግን ብሎም ደግሞ ኢህአዴግን አሁን ደግሞ ለውጥ የተደረገውን ወይም ደግሞ በአሁኑ ሰዓት ለኢትዮጵያ ሕዝብ ከዳር እስከ ዳር ያንቀሳቀሰውን መንግስት አጠቃላይ አረት መንግስት አይቻልም። አንደኛ ማወቅ ያለብን ምንድን ነው? የመጀመሪያው ደረጃ የመጀመሪያው ደረጃ የኢትዮጵያን አንድነት መመስረት ነው። ሌላው ትልቁ ነገር በውጭ ዓለም ውስጥ በስደት ሆነ በተለያየ መልክ ታስረው የነበሩትን እስረኞች አስፈቶ ወደ ሀገር ማምጣት ይሄ ከአንድ መንግስት የሚፈለግ ከፍተኛ የሆነ ይህ ሀገር ፍቅር ነ የወገን ፍቅር ያለው መሆኑን ያስረት ገጠል ዋናው ትልቁ ነገር ዲሞክራሲ ሲሰጠን፣ ዲሞክራሲ ሲሰጠን ከራሳችን ጋር የተገናዘብ አይደለም። ዲሞክራሲ አንዱ እኮ ትልቁ ችግር ይሄ ነው። መብትና ግዴታን ሳታወቅ ዲሞክራሲ ልታገኝ አይችልም። ዲሞክራሲ ልቅ አድርጎ በሚሰጥበት ጊዜ ሰው ከአቅሙ በላይ ሆነ ስርዓት አለበ ሰገኝነቱ ትንሽ ወጣ ያለ ስለሆነ ወጣቱ ትውልድ ሰከን ነው ብሎ ሊያስብና ሊረዳ የሚችለው ከሚሰጠው አመራር ጋር አሁን ደግሞ ከሚያደርጋቸው እንቅስቃሴዎች ጋር የተሟሉ የተሟላ የተሟላ አይደለም። ፍቅረ መሪያው የሚባል ያለው በጎ ስራ ሰራ የሚባለው ከመጣ ከተሾመ አካባቢ እስከ ሶስት ወርድ ባለው ጊዜ ውስጥ ነው። በህዝብ ተቀባይነትም እምነትም የነበረው በዛ ጊዜ ውስጥ በርካታ ስራዎችን ሰጥተዋል። እስረኞች መፍታት፣ ከኤርትራ ጋር ያለውን ግንኙነት እንደ ቀድሞ በሰላም ማስቀጠል ነበረ። ከዛ በኋላ ግን ከበፊቱ ስርዓት በባሰ ሀገራችን በዘረኝነት መንገድ ውስጥ እንድትሄድ እየተደረገ ባለበት ሁኔታ እንኳን ወይ እርምጃ አይወስድም። እነዚህ ዘረኛ የሚባሉት ማለት ደቡብ ክልል ላይም ኦሮሚያ ክልል ላይም አማራ ክልል ላይም እርስ በርስ በብሔር ተደራጅተው መንግስት የለም በምትልበት ደረጃ ባንኮች ዘረፋ ይካሄዳሉ። የተለያዩ ህገወጥ ድርጊቶች በህዝብ ላይ ይደረጋሉ ና አንደኛ ህጋዊ እርምጃ አይወስድም። ሁለተኛ በእነዚህ እንትን ላይ ምንም አይነት መግለጫ አይሰጥም። ከዛ በተረፈ ለምሳሌ አሁን አዲስ አበባን በተመለከተ ብዙ ዝግብ ይነሳል። ግልጽ የሆነ አቋሙን እንደ መንግስት አያሳውቅም። ሁለት መንግስት አለ በሚባልበት ሰዓት ላይ ነው። መንግስት አለ የለም የሚለውን ለህዝቡ ማሳወቅ ሲገባው እነዚህ አይነት ነገሮች ይታለፉና ሰላማዊ ትግል በሚያካሄዱ ሰዎች ላይ እንደገና አንቲ ሆኖ መቅረብ ይሄ በራሱ ተቀባይነት እንዲያጣ እያደረገው ነው ያለው። እሺ ስሜን ጠቅስ አልፈልግምና፣ ጠቅላይ ሚኒስትራችን በአንድ አመት ጊዜ ውስጥ ያደረገው መልካም መልካም ነገር አለ። አንደኛ አሁን የብሔር አንድነትን እየተናገረ ነው፣ ሰው አልተቀበለውም እንጂ ጥሩ ጎኑ ይሄ ነው። ኢትዮጵያዊነት የሚለውን እየሰበከ ነው፣ ግን ያው ሰው ውስጥ አልገባ። አሁንም ብሔርተኝነት አለ። ከኤርትራ ጋር ያለን ሰላም ጥሩ ነው። እስረኞች መፈታታቸው ጥሩ ነው። ብቻ ይሄ በተለይ እንደዚህ መናገራችንም ጥሩ ነው አይደል? የዚህ መብት ራሱ በፊት አልነበረም ማለት። ሰው እንደፈለገ እንዲናገር ሆኗል፣ እንደፈለገ እንደፈለገም እንዳትወጣ አስማማ ደረስ እባላለሁ ከአርባ ምንጭ ከተማ። ጠቅላይ ሚኒስትር ዶክተር አብይ አህመድ የኢትዮጵያ መሪ ሆኑ ከመጡ በኋላ ያው ያሉ ለውጦች በጣም አበረታች ናቸው። በተለይ በመጀመሪያ ደረጃ ከነጻነት ጋር ሲያይዙ ያሉ ጉዳዮችን፣ ፖለቲካ እስረኞች ነጻ መሆናቸው፣ ጋዜጠኞች ነጻ መሆናቸው፣ በተለያዩ አካባቢ ያሉ ህዝብን ነጻነት አፍኖ የቆዩ ችግሮች መፈታታቸው ከኢትዮጵያና ኤርትራ ጋር ያሉ ጉዳዮች በሰላማዊ በሆነ መንገድ ተፈተው ህዝቡ በአሁኑ ሰዓት በነጻ መገናኘቱ በጣም አበረታች ናቸው። ከዛም አልፎ ተርፎ በፌዴራል መዋቅር ደረጃ የነበሩ ከሙስና ጋር ተያይዞ፣ ከሰብአዊ መብት ረገጣ ጋር ተያይዞ የነበሩ ጉዳዮች ላይ የተወሰዱ እርምጃዎችም በጣም አበረታች ናቸው። ከዛ ባለፈ የፖለቲካ ፓርቲዎች በነጻነት ሀገሪቱ ውስጥ ገብተው የትጥቅ ትግላቸውን አቆመው ዴሞክራሲያዊ በሆነ መንገድ ሀገሪቱ ውስጥ መሳተፋቸውን በጣም ትልቅ ነው። ይሁን እንጂ ከዚህ በተቃራኒ ደግሞ የባለፉት ስርዓት ኢፌክቶች ያመጧቸው ከብሔር ነጻነት ጋር ተያይዙ ያሉ ጉዳዮች ከነጻነት ይልቅ ወደ ጽንፈኝነት አንብተው ያን ታኮ የመጡ ችግሮች ደግሞ በተለያዩ አካባቢዎች እርስ በርስ ግጭቶችና በተለይ አላግባብ በሚሰራጩ መረጃዎችና ቅስቀሳዎች የሰዎች መፈናቀል ሞትና እርዛት መብዛቱ ያልተሰራበት ወይም በአግባቡ ያልተያዘ ጉዳይ ነው ብዬ አስባለሁ። አሁንም በተለያዩ አካባቢዎች በይፋ ባይወጣም የሚሞቱ የሚፈናቀሉ ዜጋዎች እንዳለ በተለያየ ሚንስ እየሰማን ነው ያለ ነው እና ያ ያሉ ሁኔታዎች በከፍተኛ ደረጃ ስርነቀል በሚመስል መልኩ ለውጦች እየሄዱ ቢሆንም፣ የለውጡ ተግዳሮቶች ደግሞ አስቸጋሪ ሁኔታዎችን አብረው ያልተፈቱ ያሉ መሆኑን ተገንዝቤያለሁ። ስሜ ዘይኑ ከዲፋ እባላለሁ። ደቡብ ኦሞ ዞን ጂንካ። እንደ አንድ ኢትዮጵያዊ እንግዲህ ጠቅላይ ሚኒስትራችን ወደ ስልጣን ከመጡ ወዲህ የታዩ መልካም ጅምሮች አሉ። በተለይ ኢትዮጵያዊነትን በተመለከተ ኢትዮጵያዊነትን የሚሸቱ መልካም መልካም ስራዎች እንደ ሀገር እየተሰሩ እንዳሉ ይታወቃል። በቀጣይ ጊዜያቶች ወደ ተሻለ ምዕራፍ የምንሻገርበት እንድምታ ያለው ይመስለኛል። ምናልባት መሰረታዊ የሆኑ ችግሮችንም እየፈቱ የሄዱበት ሂደቶች ያሉ ይመስለኛል። እላይ ያሉት መሪዎች ጋር የሚሰዋሉት ለውጦች ግራውንድ ላይ ከማውረድ ረገድ፣ እታች ያሉት አመራርም ህዝቡም ያንኑ ተቀብሎ ከማራመድ ረገድ ብዙ ክፍተቶች እንዳሉ ነው አሁን የሚታየውም ነገር። ወደ ተለያየ ቦታ ተዟዝረው አስተያየት አጠናቅረው የላኩልንን ዘጋቢዎቻችንን እናመሰግናለን። የመጨረሻው ዘገባችን ዜና እረፍት ነው። የግራሚ አዋርድ እጩ የነበረውና የ33 ዓመቱ ኤርትራዊ ራፐር ኤርምያስ አስግዶም ወይም ኔፕሲ ሃስል በትናንት ነው ዕለት በሎስ አንጀለስ ከተማ በጥይት ተመቶ ሕይወቱ አልፈዋል። በርካታ የሙዚቃ አፍቃሪዎቹና አድናቂዎቹ ሐዘናቸውን በመግለጽ ላይ ይገኛሉ። ሎስ አንጀለስ ከተማ የሚገኘው ዘጋቢያችን ዳንኤል አርጋው ተከታዩን ዘገባ ልኮልናል። ኒፕሲ ሀስል በሎስ አንጀለስ ከተማ ውስጥ ክሮንሾና ስላውሰን የአልባሳት መደብሩ አቅራቢያ ላይ ማንነታቸው ለጊዜው ባልታወቁ ግለሰቦች በትላንትናው ዕለት በመኪና ውስጥ በተከፈተበት የተኩስ ሩምታ ስድስት ጊዜ በጥይት ተተኩሶ ሕይወቱ ማለፉን ፖሊስ አስታውቋል። ፖሊስም ገዳዮችን አሳዶ ለመያዝ ክትትል እያደረገ መሆኑን ገልጿል። ኒፕሲ ሀስል ወይም ኤርሚያስ አስገዶም በራፕ የሙዚቃ ስልት የዓለም መገናኛ ብዙሃንን ቀልብ ከጊዜ ወደ ጊዜ እየሳበ የመጣና ከድሬክ ቢንግ ሾ ና ሪክ ሮክስ ጋር አብሮ የሰራ ዝነኛ ራፐር ነበረ። በሰላሳ ሶስት ዓመቱ በትላንትና ዕለት ህይወቱን ያጣው ይኸው ዝነኛው ራፐር የሙዚቃ ቀንቃኝ ኤርሚያስ አስገዶም ወይም ኒፕሲ ሐስል በማህበረሰብ አገልግሎት በመስጠት ባደገበት አካባቢ በዝቅተኛ የኑሮ ደረጃ ህይወታቸውን ለሚገፉ አብሮ አደጎቹ በመርዳት ይታወቃል። በተያያዘ ዜናም ፖሊስ አክሎ እንዳለው ለጊዜው ማንነታቸው ይፋ ያልሆኑ ሁለት ግለሰቦች በጥይት ተመተው ሕክምና ላይ መሆናቸውም ገልጸዋል። ኒፕሲ ሐስል ባሳለፍነው ወር በሎስ አንጀለስ ከተማ በተካሄደው የግራሚ አዋርድ እጩ ተወዳዳሪ እንደ ነበር የሚታወስ ነው። ላለፉት 22 ዓመታት ያህል ኒፕሲ ሐስልን በቅርብ አቋዋለው ባህሉን፣ ሀገሩን የሚወድ ድንቅ የሙዚቃ ባለሙያ ነበር ይላል የቅርብ ጓደኛውና ወዳጁ ክብሮም ተስፋ ግርጊስ። ነዋሪነቱ ሎስ አንጀለስ ከተማ ሲሆን ስለዚሁ የሙዚቃ ባለሙያ የሚከተለውም ብሏል። እኔ ንብሲ ማቀው በአስራ ዘጠኝ ዘጠና ሰባት አባቱ ከኔ ጋር አንድ ላይ እንሰራ ነበርና ወደ አባቱ ስራ ብዙ ጊዜ ስለሚመጣ፣ ከዛ በኋላ ደግሞ በኮሚኒቲያችን ውስጥ እየመጣ እግር ኳስ መጥቶ ያይ ነበረ። ከዛ ቀጥሎ ወደ ሙዚቃ አለም ከገባ በኋላ እንገናኝ ነበረ። እንደው በሕይወት በነበረበት ወቅት ምን አይነት ሰው ነበረ ኒፕሲ ሀስል ወይም ኤርሚያስ አስገዶ? ኒፕሲ በሕይወቱ እያለ በጣም ሀበሻ በጣም የወድ የሀበሻ ካልቸር የሀበሻ ባህል ሁሌ በቃ ለማሳየት የሚፈልገው ሀበሻ የሱ ሸው ኮንሰርት ምናምን ሲኖር ደግሞ ሀበሻዎች በነጻ ያስገባ ነበር በቃ ብዙ ፍቅር ያሳየ ዜጋ ነበረ እንደው ለመጨረሻ ጊዜ መቼ ነበር ያገኘስ ለመጨረሻ ጊዜ ሁለት ወር ሶስት ወር ያደርጋል አንድ ላይ ሚኒያፖሊስ ከተማ ውስጥ አንድ ላይ ነበርን ብዙ ቁጭ ብለን አውርተን ነበር በቃ አሁን አዲስ ነገር ወደ ሀገር ቤት ሄዶ አገሩን ለማየት እንደገና ከዚህ በፊት ሄዶ ነበረ አሁን ግን በቃ ኢትዮጵያ ውስጥ በኤርትራ ውስጥ ያለውን ሰላም በጣም ተደስቶ እንደገና ሄዶ በአሁኑ ጊዜ ያላረላ አገር ቤት ለማየት በጣም ፍላጎት እንደነበረው ነግሮኝ ነበረ። ኒብስ ሀስል እንደ ምንድን ነው የሚወደ የነበረው ቀርበ ስታጫውተው ምን ይልህ ነበር? እስኪ ትዝታውን ወደኋላ ሄደን እስኪ አጋራል። ኒብስ ሀስል በጣም ደስ የሚለውና በጣም ልቡ የሚያረካው በቃ ለኮሚኒቲው ሄዶ መስራት አዲስ ነገር ትምህርት ቤት የትምህርት ቤት መስራት እንደሱ እንደሱ አይነት ነገሮች ነው። በቃ የሚታየው በሱ ለህዝብ ልብስ አዲስ ይሰጣል። ብዙ ነገሮች በቃ ኮሜንት ውስጥ ሲያግብ ነበር። ክብሮም ተስፋ ጊዮርጊስ ስለጊዜ እጅግ አድርጌ ያመሰግናለሁ። የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። በፌስቡክ አት ቪኦኤ አማሪክ፣ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየታችሁን አድርሱ። በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው ጽዮን ግርማና ሀብታሙ ስዩም፣ ዝግጅታችንን ሲያቀናብርልን የቆየው ደግሞ ሞክቢል ያቤሮ ነው። ጉዟቸው የሰመረ ይሁን እያለን እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ። kun radio segala amerika